በቅርቡ በጋምቤላ ከተማ የጸጥታ ኃይሎች የስድስት ሰዎች ሕይወት የጠፋውና አስራ አምስት የሚበልጡ ሌሎች የቆሰሉት በሰላማዊ መንገድ ተቃውሞ በማሰማት ላይ እንዳለን ነው ሲል ያነጋገር ነው የአኟክ ወጣቶች አስተባባሪ ገልጿል። የመንግስቱ ባለሥልጣን በጸጥታ ኃይሎች እጅ ሕይወት መጥፋቱን አላስተባበሉም፣ ነገር ግን ወጣቶቹ ሁከት ሊፈጥሩ ሲሉ የጸጥታ ኃይሎች እንዲያቆሙ ቢጠይቋቸው እምቢ በማለታቸው በተፈጠረው ግጭት እንደሆነ ይናገራሉ። ቆንጅታዬ ሁለቱንም ወገኖች አነጋግራ ተከታዩን ዘገባ ይዛለች። ጥቃት የደረሰብን በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመርና የለውጥ እንቅስቃሴ ክልላችን አልደረሰም ብለን ተቃውሞ በማሰማታችን ነው ይላል የጋምቤላ ወጣቶች አስተባባሪ ኦባንግ ኡጉታ የመልካም አስተዳደር ችግር እንዳለና እስከ ዛሬ ድረስ በሀገሪቱ ውስጥ በዶክተር ዐቢይ አመራር እየተከሰተ ያለውን ለውጥ ወደ ጋምቤላ አለመግባቱና ያለው አመራር ሲስተም እንደ ሌሎች የኢትዮጵያ ክልሎች ሪፎርም ያልተደረገና ከዚህ በፊት እንደነበር የቀጠለ መሆኑ ያውቃል። ሆኖም ግን የኑዌር ጎሳ የሆነው ሯች ሱት የሚባል በክልሉ ውስጥ የሚገኘውን የመልካም አስተዳደር ችግር በመተቸት ምክንያት ፖሊስ ጣቢያ ታስሮን፣ መረጃው ሲደርሰን እንደ በልጅም እሱ ኑዌር ቢሆንም እኛ የምንታገለው የሕግ የበላይነት እንዲከበር በመሆኑ ያኛውን ልጅ ለማስፈታት ሰልፍ አድርገን እስከ ፖሊስ ጣቢያ ሄደን ልጁን አስፈታነው። ሆኖም ግን ማታ ላይ አንድ የአኛዋክ ብሔረሰብ ባልታወቁ ሰዎች በጩቤ ተወግቶ ሞተ። እና ይህ ደግሞ ቁጣን ቀሰቀሰ ባኛ ወጣቶች ዘንድ። ምክንያቱም እኛ ሰውየውን ያስፈታንበት ዋና ምክንያት ብሔርን ማከል ያደረገ ሲስተም ተለለለን ነው። በሰኞ ዕለት ወጣቶች ሰላማዊ ሰልፍ ያደረጉበት ሁኔታ ነበረ። በከተማ ውስጥ በነበሩት የጸጥታ አካላት አማካኝነት ጉዳት ደርሶ ወደ ስድስት ልጆች ሕይወት አልፏል ኖሩን ከገደለው ጋር ጀምር ወደ አንድ ሰባት ሰው ህይወት አልፏል። ትዕዛዙን የሰጠው ማን እንደሆነ እስካሁን ድረስ እኛ አላወቅንም። ከተገደሉት መካከል በሰልፉ ላይ ያልነበሩ አንድ ሆቴል ደጃፍ ሻይ ሲጠጡ የነበሩም አሉበት ነው ያለው ወጣቱ። የጋምቤላ ክልላዊ መንግስት የኮሚኒኬሽንስ ኃላፊ የሆኑት ጋልዋክዌል በበኩላቸው በጸጥታ ኃይሎች እጅ ህይወት መጥፋቱን አላስተባበሉም። ይሁን እንጂ ወጣቶቹ የታሰረውን ወጣት በጉልበት ነው ያስለቀቁት፣ ከተማይቱ ተቋማት ላይም ጥቃት ሊያደርሱ ሲሉ እንዲያቆሙ በጸጥታ ኃይሎች ቢጠየቁ ባለመቀበላቸው ግጭት ተነስተዋል ብለዋል። ሰልፉ ላይ ያልነበሩ ሰዎች ከተገደሉት ውስጥ አሉበት የተባለውን ግን ያስተባብላሉ። ኖር ልጅ ተሳስረው ነበርና እነሱ በጉልበታቸው መጥቶ ና አወጡ ከፖሊስ ሳቢያ ያ መነቻ ያ ነበር። ማታ ላይ አካባቢ ላይ ሁለት ሰዎች በችቤ ተወዶ ነበር ሁለቱም ልጅ ሁለቱ ሰዎች ማለት ነው። አንድ ኖር አንድ አኛክ ውድ አካባቢ ላይ ማታ አካባቢ ላይ ሰኞ ዕለት እነሱ ወደ ሰላማዊ ሰልፍ ሲሄዱ በኋላ አረግ ጎማ ሌሎች ያነሱ ነበርና ወደ ወደ ባንክ ሊሄድ ነበርና ወደ ወደ ሱቆች ሊሄድ ነበር እነሱ ጸጥታ ኃይሎች ጋር እነሱ አይ ተው ብሎ እነሱ ራሳቸው ፍቃደኞች አልነበሩም ና የክልሉ ባንዲራ ና የፌዴራል ባንዲራው ሊካጥል ነበር እና ምንድን ነው የጠቅላይ ሚኒስትር ፎቶ አወጥቷል። እንትን ላይ ከፕሬዚደንቱ ከጋምቤላ ፕሬዚደንት ጋር ፎቶ ነበር እና አወጡ። ያን ነው ማለት ስድስት ሰዎች ሁለት ማለት ወደ ሶስት አካባቢ ላይ በእንትን ነው በእችብ ነው የተወጋው ከአንዱ ከኑዌሩ በኑዌሩ ከተገደለው ሌላ የተቀሩትን በጸጥታ ኃይሎች ነው የተገደሉት፣ ነው ያለኝ ወጣቱ። አይ ሊሆን ይችላል፣ ግን እነሱ ወደ እንትን ሊሆን ነበር፣ ወደ ባንክና ያ የክልሉ ባንዲራና የፌደራል ባንዲራ ሊቃጥሉ ነበር። እነሱ ይሄ ነው። አሁን ሶስት ሶስት ሶስት ሰዎች እንትን ነው በጸጥታ ኃይሎች አካባቢ ላይ ነው። ወጣቱ ግን ጋምቤላ ክልል የጠቅላይ ሚኒስትር አብይ አህመድ የመደመርና የለውጥ እንቅስቃሴ እኛ ክልል አልደረሰም ይድረስ ብለን ተቃውሞ እያሰማን ነው ነው ያሉት። እርስዎ ደግሞ የጠቅላይ ሚኒስትሩን ፎቶ አወረዱ ነው የሚሉኝ እንዴት? አይደለም። ያ ያው እንትን አለ ትክክል። እኛ መረጃ አይደለም እንዲሁም በእነሱ ያ መደመርና በፍቅር ንጓዝ የተባለው ነገር ወደ ገንበላ አካባቢ ላይ ያንን ተጀምሯል። ከሚኖሩበት ከዩናይትድ ስቴትስ ሚኒሶታ ወደ ጋምቤላ ክልል የተጓዙት ዶክተር ማኝ ኒያንግ በበኩላቸው የኮሚኒኬሽንስ ኃላፊው ወጣቶቹ በመንግስት ተቋማት ላይ ጥቃት ሊያደርሱ ነበር ያሉትን ያስተባብላሉ። ውሸት ነው። የተፈጠረው ምንድን ነው? ኦፍኮርስ ልጆቹ የዶክተር አብይና የርዕሰ መስተዳድሩን ፎቶግራፍ እና የዶክተር አብይ ፎቶግራፍ አውርደው የርዕሰ መስተዳደሩን ፎቶ ቀዶ ከጣሉ በኋላ የዶክተር አብይን ፎቶ አታጥፎ ለመከላከያ ነው የሰጡት። ባንክ ምን አንድ ገቡ አስበዋል ምናምን ሲባል ያው ሼት ነው። ጎማ አቃጠሉ አው የሆኑ ልጆች ከቁጥጥር ውጭ ሆነው ጎማ አቃጠሉ እና በዛ የተነሳ አድማ ብተና ወታደሮች ወደ ላይ ሲተኩሱ ለካ ከማላቸው ደግሞ ወደ ላይ ቡሌት ልጆች ላይ የተኮሰ ነበረ። እዛ መልኩ ነው ልጆቹ የተቆሰሉትና የሞቱት ልጆች፣ በዛ ነው የተነሳው።